ከዩጋንዳ ርዕሰ ከተማ ካምፓላ ወጣ ብሎ በሚገኝ ስፍራ ላይ ያለው ሲቲ ሳይድ የተባለው የሁለተኛ ደረጃ ትምህርት ቤት ኦና ሆኗል። የተማሪዎች ድምፅ አይሰማም በየክፍሉ ህጻናትም ሆኑ ወጣት ተማሪዎች የሉም። የትምህርት ቤቱ ምክትል ኃላፊ ዴቪድ ዚምቤ ቀደም ብለው 700 ተማሪዎችን ከትምህርት ቤቱ አስወጥተዋል። ይህን ያደረጉት መንግስት ከስምንት መቶ በላይ ለሚሆኑ የግል ትምህርት ቤቶች የሚሰጠውን ድጎማ እንደሚያቆም በጋዜጣ ስላነበቡ ነው። ዚምቤ እንደሚሉት የመንግስት እርምጃ ያሳደረው ተጽዕኖ ቀላል አይደለም። ሰባት መቶ ያህል ተማሪዎች አሉን። ከወጪያቸው አብዛኛው ወደ ስድሳ በመቶ የሚሆነው በመንግስት ነው የሚሸፈነው። የተጀመረውም በጎርጎሮሳዊው 2008 ዓ ም ነው። አላማው ገንዘብ በማጣታቸው ብቻ መማር ያልቻሉ ነፃ የትምህርት እድል እንዲያገኙ ማድረግ ነው። ይህ ጥሩ ጅማሬ ነበር። ይሁንና አሁን አሉታዊ ተጽዕኖ እያሳደረ ነው። ስለዚህ ብዙዎች ትምህርት ቤት መሄድ አይችሉም። እኛም ማን ገንዘብ ሊከፍል እንደሚችል ከወላጆች ጋር መነጋገር ይኖርብናል። አለበለዚያ በርካታ ተማሪዎች ቤታቸው መቅረታቸው ነው። ሲቲ ሳይድ ዩጋንዳ ውስጥ ከሚገኙት ሶስት ሺህ የግል ሁለተኛ ደረጃ ትምህርት ቤቶች አንዱ ነው። የመንግስት ሁለተኛ ደረጃ ትምህርት ቤቶች ቁጥር ደግሞ ወደ አንድ ሺህ ይጠጋል። ይህ ከተማሪው ቁጥር ጋር ሲነጻጸር እጅግ አነስተኛ ነው። የወሊድ መጠን ከፍተኛ ከሆነባት ከዩጋንዳ ሕዝብ ግማሽ ያህሉ ወጣት ነው። ሆኖም በሀገሪቱ 260 ወረዳዎች የመንግስት ትምህርት ቤቶች የሉም። በአብዛኛዎቹ ደግሞ የግል ትምህርት ቤቶች እንኳን አይገኙም። ከዚህ በተጨማሪም የ10 ሺህ ያህል መምህራን እጥረት አለ። ከጎርጎሮሳዊ 2007 ዓ.ም አንስቶ የዓለም ባንክና ሌሎች ዩጋንዳ የሚገኙ ዓለም አቀፍ ለጋሾች ድሀ ልጆች የሁለተኛ ደረጃ ትምህርት በነጻ እንዲማሩ ለሚረዳ መርሃ ግብር የገንዘብ ድጋፍ እየሰጡ ነው። ያም ሆኖ አሁንም በቂ ትምህርት ቤቶች የሉም። በዚህ የተነሳም የዩጋንዳ የትምህርት ሚኒስቴር ከገንዘቡ በከፊል ዚምቤ ለሚያስተዳድሩት አይነት የግል ትምህርት ቤቶች መርሃ ግብር እንዲውል አድርጓል። ሆኖም በሚኒስቴር መስሪያ ቤቱ ከግል ትምህርት ቤቶች ጋር የሚደረገው ትብብር የሚመለከታቸው ኢስማኤል ሙሊንድዋ መንግስት አሁን አዳዲስ ትምህርት ቤቶችን ስለሚገነባ ድጎማው አስፈላጊ አይደለም ይላሉ። መንግስት በየአመቱ ከአንድ መቶ በላይ የግል ትምህርት ቤቶችንም በስሩ የማድረግ እቅድ አለው። ሀሳቡ ከአሁኑ የበለጠ የመንግስት ትምህርት ቤቶች ሲኖሩን ለግል ትምህርት ቤቶች የሚሰጠውን ድጎማ መቀነስ ነው። ሆኖም የሚነሱትን ጥያቄዎች እንገነዘባለን። የግል ትምህርት ቤቶችን ወደ እኛ ስናዘዋውርና አማራጭ የግል ትምህርት ቤቶች በሌሉበት ይህን ምራ ግብር ስናቆም ተማሪዎቹ ምን ይሆናሉ? ትምህርት ቤቶቹን ወደ እኛ የማዘዋወሩን ሂደት በጣም በጥንቃቄ ለማካሄድ ነው ያቀድ ነው። የሀገሪቱ የትምህርት ስርዓት ተቺዎች ግን የትምህርት ቤቶችን ቁጥር ማሳደግ ብቻ ሳይሆን ጥራቱም ትኩረት ሊሰጠው የሚገባ ጉዳይ ነው ይላሉ። ፕሪንስ ንኩቱ ድሀው ህብረተሰብ ትምህርት የሚያገኝበትን እድል የሚያመቻች መንግስታዊ ያልሆነ ድርጅት ኃላፊ ናቸው። የሀገሪቱን የትምህርት ስርዓት ሲያጠና የነበረው ነጻ ኮሚሽን አባልም ነበሩ። በአንድ ወቅት ከአስር ትምህርት ቤቶች አስተማሪዎችን ሰብስበን ፈተና ሰተናቸው ነበር። የሂሳብ አስተማሪዎች ሃምሳ አርባ ሰላሳ ከመቶ ነበር ያገኙት። ጥያቄው ፈተናውን ማለፍ ያልቻሉ ሆኖም ሌሎችን ለማስተማር የተቀጠሩ አስተማሪዎች እንዴት ነው ተማሪዎቻቸው ፈተናውን እንዲያልፉ ማድረግ የሚችሉት የሚለው ነው። በዚች ሀገር በተደጋጋሚ መምህራን በትምህርት ክፍለ ጊዜ አይገኙም። አስተማሪዎቹ ሲቀሩ፣ ተማሪዎቹም ይቀራሉም። ይህም ከትምህርት ቤት የሚቀሩ ተማሪዎች ቁጥር እንዲጨምር መምር አድርጓል። ይህ የሚሆነውም የመምህራን ደሞዝ አነስተኛ በመሆኑ ኑሮን ለማሸነፍ ሌላ የገቢ ምንጭ ስለሚያስፈልጋቸው ነው። ንኩቱ የዩጋንዳ ወጣት በዓለም አቀፉ የስራ ገበያ ተፈላጊ እንዲሆን ስርዓተ ትምህርቱ እንዲሻሻል ጥሪ አቅርበዋል። የዩጋንዳ የትምህርት ሚኒስቴር ግን የትምህርት ቤቶችን ቁጥር ማሳደግ እንዲቀድምና ከጥቂት ዓመታት በኋላ ደግሞ ስርዓተ ትምህርቱ እንዲሻሻል ነው የሚፈልገው።